ለአፍሪካ የጤና ባለሙያዎች የጋራ መድረክ ይፈጥራል የተባለ የመላ አፍሪካ የሕክምና ዶክተሮችና የጤና ጉባኤ ከሁለት ሳምንታት በኋላ አዲስ አበባ ላይ ይካሄዳል። በአይነቱ በአፍሪካ የመጀመሪያ እንደሆነ የተገለጠውን ጉባኤ ከሚያዘጋጁት ድርጅቶች ተወካዮች ጋር ቆይታ ያደረገው የአዲስ አበባው ዘጋቢ እስክንድር ፍሬው ነው። ተከታዩን ልኳል። የፓን አፍሪካ የህክምና ዶክተሮችና የጤና ጉባኤን የሚያዘጋጀው መሰረቱን ካሊፎርኒያ ያደረገው ዩኤስ ዶክተርስ ፎር አፍሪካ ከኢትዮጵያ አየር መንገድ ፒፕል ቱ ፒፕል ከተሰኘው ድርጅትና ከሌሎች አጋሮቹ ጋር በመተባበር ነው። ጉባኤው በአይነቱ የመጀመሪያ መሆኑን የሚገልጹት የዩኤስ ዶክተርስ ፎር አፍሪካ መስራችና ስራ አስፈጻሚ ዶክተር ቴድ አለማየሁ አላማውን ለቪኦኤ አብራርተዋል። አፍሪካ ውስጥ ያሉት ተባባሪዎች እስፔሻሊ ሜዲካል ዶክተሮቹም ና ፕሮፌሽናሎቹም እንዴት ማገናኘት እንችላለን። እንደዚህ ተለያይቶ መስራቱ ያለ ነው የተለመደ ነው። ግን እንደዚህ አይነት ደግሞ ትልቅ ጃንጥላ ኮንፈረንስ አዘጋጅቶ እነሱን አንድ የሰብስቦ ደግሞ እንዲወያዩ ችግራችን ምንድን ነው እንዴት ሊፈታ መንገድ መዘርጋት እንደሚቻል ያን ሁሉ ኦፖርቹኒቲ ለመስጠት ነው። ጥረት በስተ መጨረሻ አንድ የጋራ የሆነ አፍሪካዊ ማህበር ወይም ድርጅት እንደምታቋቁሙ ገልጸዋል። ሌላስ ምንድን ነው ማሳካት የምታስቡት በዚህ ስብሰባ ማጠቃለያ ላይ? የአፍሪካ ህብረትንም ድጋፍ እንዳገኘ ገልጸዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ድላሚን ዙማ ይገኛሉ ብለዋል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይገኛሉ ብለዋል። ሌሎች አፍሪካ መሪዎችም እንደሚገኙ ተጋብዘዋል ተጋብዘዋል። እና ምን ለማሳካት ታስባላችሁ? እንግዲህ ይሄ የጤና ጉዳይ ነው አይደለም። ጤና ፖለቲሻ ሆነ ቼርፐርሰን ዶክተር ዙማን ቢሆኑ የፕራይም ሚኒስትር ኢትዮጵያን ቢሆኑ የሌሎች ፕሬዚደንቶችም የተጋበዙት ቢሆኑ ሁሉም ሰው ናቸው። ሁላችንም ስንታመም ሁለት ቦታ ነው የምናየው። አንደኛው እግዚአብሔር መጸላይ ነው አይደለም? ሁለተኛው ደግሞ ዶክተር ጋር ነው የምንሄደው። ስለዚህ እነዚህ ዶክተሮች በጣም የሚፈለጉ ናቸው። በዚህ አፍሪካ ብቻ ሳይሆን በዓለም ውስጥ ያለ ነው እና እንደዚህ አይነት በጣም ጎበዝ የሆኑ ኤክስፐርቶች ዶክተሮቻችን ከአፍሪካ ተወልደው አድገው ተምረው ዓለምን የሚያንቀሳቅሱ በዛ ፊልድ እንደዚህ አይነት ሪሶርስ ያለን እንዴት ይህንን ያሁን የአፍሪካ ሪሶርስ ይሄን የሚያክል ተጠቃሚ ዜጎች እንዴት አድርገን ምን አይነት ፕላትፎርም መዘርጋት አለብን? የነሱ አሁን የዶክተሮቹ ኮንሰርን ሊኖር ይችላል። ምንድን ነው ማየት የሚፈልጉት? በፖሊሲም በኩል ጤናውንም እንዴት ማሻሻል እንደሚችሉ ምን አይነት መንገድ መስራት እንደሚችል በዛ ዘርፍ እነሱ ናቸው ማወቅ የሚችሉት። እንደዛ አይነት ነገር ለማድረግ አትሊስት ንግግሩን ሙሉ ለመጀመር መሰባሰብ ጥሩ ነው። አፍሪካ ዋይድ አሁን ይሄ አይዲያ ቀላል አይዲያ ሆኖ አይደለም። የአፍሪካ ዩኒየን ቼርፐርሰን የሚያክል ባለስልጣን ተደስተው ንግግር ለማድረግ የተዘጋጁት፣ ሌሎቹ ሚኒስትሮች፣ የናይጄሪያውም የባውቺ ስቴት ኮሚሽነሩም ሁሉም ለመምጣት ፈቃድ ኖሯቸው የተዘጋጁት፣ ይሄ አይዲያ ተደርጎ አልታወቀም ከዚህ በፊት እና የአፖርቹኒን አይተው በመንግስቶቻቸው ምን ምን ነገር እንደሚካሄድ ሊገልጹ ነው የሚመጡት። አሁን አንደኛው ትልቅ አቺቭመንትም የሆነው እነዚህ ዶክተሮች የአፍሪካ ዜና ባለሙያዎች ማህበራት ማህበራት እነሱን ነው አሁን። እነሱ የእነሱ ማህበራት አባላቶቹን እያሳወቁ የዚህ ኮንፈረንሱን አባላቶቻቸውም ሀያ የሚሆን አስር የሚሆን ሰላሳ ቢሆን ይዘው የሚመጡበት መንገድ ነው እየተዘጋጀ ያለው እና እነዛ መጥተው ሪፕሬዘንት አድርገው ያን ሀገር ተወያይተው እሹውን ዘርግተው ከፖሊሲ ሜከሮች ጋር እንደዚህ አይነት ንግግር ተደርጎ ተደርጎ አንድ ነገር ተፈጥሮ እንዲካሄድ ነው። እና ይህ የሚፈጠረው አሶሲዬሽን ፓን አፍሪካ ሜዲካል ዶክተርስ እና ሄልት ኬር አሶሲዬሽን ሲመሰረት አሁን ያ የተመሰረተው ጃንጥላ ነው። እንደዚህ አይነት ኮንፈረንሱን እየያዙ የሚሄደው በየአመቱም፣ በየሁለት አመቱም፣ በየሶስት ዋት የሚካሄድ የሚባለው አሶሲዬሽኑ ነው የሚወስነው ነው። እና ያንን ስታብልሽ መደረግ መቻሉ ሲቻል ትልቅ አቺቭመንት ነው። ክሬዲብሊቲ የሚሰጠዋል። ጉባኤውን ለማዘጋጀት የተቋቋመውን አገራዊ ኮሚቴ የሚመሩትም ዶክተር ተዋበች ቢሻው ናቸው ናቸው ዶክተር ተዋበች የተለያዩ ማህበራትንና ድርጅቶችን በኃላፊነት በመምራት ይታወቃሉ። ይህ ጉባኤ የአንድ ጊዜ ጉባኤ ከመሆን የዘለለ ፋይዳ እንደሚኖረው ተስፋ አድርገዋል። ቅድም ያነሳው ጥያቄ ያለ ጉባኤ ውይይት ሆኖ ይቀራሉ የሚል ያ ስጋት አለኝ ስጋቴ ነው። ነገር ግን ደግሞ ይሄ እንዳይሆን ምን ማድረግ አለብን የሚለውን ከወዲሁ መታሰብ አለበት እና ዶክተርስ ፎር አፍሪካ መስራችና ፕሬዚዳንት ሲናገሩ እንደነበረው ዩ ኤስ ዶክተርስ ፎር አፍሪካ አፍሪካ ሲናገሩ እንደነበረው በዚህ ብቻ የሚቀር ሳይሆን ወደፊት የፖሊሲውን የመወሰን ኢንቨስትመንትን ወደዚህ አትራክት ለማድረግና ለየት ባለመልክ የጤና ባለሙያው ኔትወርክ और कुछ हो ለአፍሪካ ደህንነትና ሰላም ለህዝቦቿ ጤንነት እንዲተጋ ለማድረግ ነው። ስለዚህ ስጋት ቢኖርም ምክንያቱም ብዙ ውሳኔዎች አሉ። በእኛ በፕሮፌሽናል ሶሳይቲስ ቀርቶ በመንግስታትም ተፈርሞ ብዙ ነገር ከተደረገ በኋላ ያ ዶክመንት ዝም ብሎ ዶክመንት ሆኖ ይቀመጣል። በእኛ ሀገር ደግሞ ይህንን በአህጉራችንም በአጠቃላይ ይሄ ለመሆኑ በዚህ ጊዜ የተወሰደ ውሳኔ ምን ደረሰ ተብሎ ተጠያቂነትም ውስጡ አይገባም። ስለዚህ አሁን በተቻለ መጠን ከነዚህ ልምድ በመነሳት ተጠያቂነት ውስጡ ለማስገባት የሚቻልበት መንገድ አለ ወይም የሚለውንም ይህንን ምንትን ከፈረሙ በኋላ እናግዛለን ካሉ በኋላ ባለሙያዎችም እንሳተፋለን ካሉ በኋላ ስልቱም ይዘረጋል ከተባለ በኋላ ባይዘረጋስ የሚለውን ማን ነው ተጠያቂ ያ ተጠያቂ ተለይቶ ይታወቅና ለተጠያቂነቱ ሀላፊነትና የሚያስፈልገው ድጋፍ ተሰጥቶ ተጠያቂነቱ እንዲወጣ ማድረግ ነው እና ይሄ በቮለንቲር ባለሙያዎች ላይ የተመሰረተ ስለሆነ አንደኛ በትጋት ይሳተፋሉ የሚል ተስፋ አለ በሌላ በኩል ደግሞ በቮለንቲር የተመሰረተ ስለሆነ በጎ ፈቃደኝነት በበጎ ፈቃደኝነት ያ በጎ ፈቃደኝነት ከቀዘቀዘ ምን ይሆናል የሚለው ደግሞ ስጋት አለ ግን እስቲ እኔ የምመኘውና ጥረት ማድረግ እዚህ ውስጥ የምለፋውና አስተዋጽኦ ማድረግ የምመኘው ለውጥ ለማምጣት የሚያስችል ፕላትፎርም ይፈጥራል ብዬ ነው። በተለይ ደግሞ አሁን የጤና ባለሙያ ፍልሰት ላይ የአፍሪካ ባለሙያዎች በዓለም ውስጥ በብዛት አሉ። ትልልቁን ስራ እየሰሩ ያሉት የአፍሪካ ባለሙያዎች ናቸው። አምስት ፐርሰንት ቶፕ ኖች ባለሙያዎች ከአፍሪካ የሄዱ ናቸው በአለም ውስጥ ያሉት። በየአመቱ ከ20 ሺህ በላይ ባለሙያ ወደ አደጉ ሀገሮች ይፈልሳል። ይህ ግሩ እነ ማንን ያካትታል? ለምሳሌ ባለሙያ ሲባል ሜዲካል ዶክተሮች ናቸው ወይስ ዶክተሮችም፣ ነርሶችም፣ የጤና ባለሙያዎችም፣ ማኔጀሮችም፣ ዴሞግራፈሮች፣ ስታቲስቲሽንስ እነኝ፣ የተለያየ በጣም ብዙ ነው የጤና ዘርፍ። እነኚህ ሰዎች የትም ሄደው ኑሯቸውን መስርተው ፕሮፌሽናሊና በህይወታቸው ተመቻቸ አድርጎ ለመምራት መብት አላቸው ነገር ግን ያ ሲሆን ደግሞ ምን አይነት ግዴታ አብሮ ሊመጣ ይችላል? ምን አይነት ኔትወርኪንግ መፍጠር ይቻላል? የሄደው እዚህ ካለው ጋር አብሮ ተገናኝቶ ሊሰራም የግንኙነት መረብ እንዴት መፍጠር ይቻላል? እንዴት መፍጠር ይቻላል? ያ የግንኙነት መረብ ደግሞ እውቀትን ለማሸራሸር እንዴት አይነት አስተዋጽኦ ሊያደርግ ይችላል? የዚህ ጉባኤ ውጤት ያንን ለማየት መወሰንና መከታተልም ይገባዋል። የአፍሪካን ህብረት በተለያዩ ጊዜዎች ዳያስፖራው ስድስተኛ ሪጅኔ ነው ብሎ አሳውቋል። ስለዚህ ያን ያ የጎላ ቦታ ከተሰጠው እንዴት አድርጎ አስተዋጽኦ ሊያደርግ ይችላል የሚለውን ደግሞ አብሮ ከውስጡ መሰራት አለበት እና ይሄ ፓን አፍሪካን ስለተባለ ከአፍሪካ ዩኒየን ጋራ ከአፍሪካ ዩኒየን ደጋፊዎች ጋራ ለምሳሌ የኦሮፒያን ዩኒየን፣ የአሜሪካን ተራዶዎች እነኝህ እነኚህ የኤዥያም አሁን ብዙ አፍሪካን ልማት ላይ አስተዋጽኦ የሚያደርጉ አሉ። የአፍሪካ ልማት ላይ ኢንቨስት የሚያደርጉ አሉ። እና እነኚህን በተቀናጀና ስልት ባለው መልክ ለሀገር በሚጠቅም መልክ ይሄ ባለሙያው ስብስብ ሀሳቦችን አውጥቶ ሊያግዝ ይችላሉ። በጉባኤው ዝግጅት እየተሳተፉ ካሉት አንዱ የዛምቢያ ዓለም አቀፍ ንግድና ኢንቨስትመንት ማዕከል ዋና ስራ አስፈጻሚ ሴባስቲያን ኮፑላንዴ ናቸው ለዚህ ጉባኤ ትክክለኛ ጊዜው አሁን ነው። ይላሉ በርካታ የአፍሪካ ሀገሮች ነጻ ከወጡ ከ ሃምሳ ዓመታት በኋላ የአፍሪካ የጤና ባለሙያዎችና የሕክምና አገልግሎት ሰጪዎች አብረው ተቀምጠው ልምድ ለመለዋወጥ የምርምር ውጤቶቻቸውንም አብረው ለማየት የተሻሉ ተሞክሮቻቸውንም ለመጋራት ትክክለኛ ጊዜ ይመስለኛል። አፍሪካ አቀፍ የሆነ የጤና አገልግሎት ስትራቴጂ መቅረጽ እንድንችል እንደ አውሮፓውያን አቆጣጠር ከግንቦት 21 እስከ 23 በአዲስ አበባ በሚካሄደው ጉባኤ ማጠቃለያ የአፍሪካን የጤና ባለሙያዎች በአንድ ጥላ ስር የሚያሰባስብ ተቋም እንደሚፈጠር ተስፋ ተደርጓል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። Yo! We'll